በትግራይ ክልል ለሚካሄድ ምርጫ ፍጹም የሚያሰራ ሁኔታ ባይኖርም እንሳተፋለን ሲል በክልሉ የሚንቀሳቀስ የባይቶና ፓርቲ አስታወቀ። ፓርቲው በዛሬ ዕለት በሰጠው መግለጫ የትግራይ ክልል ገዢ ፓርቲ ህወሓት በክልሉ የሚገኙ የፖለቲካ ፓርቲዎች ስም ከማጠልሸትና ከማደናቀፍ ወጥቶ በቀሪው ምርጫ ጊዜ የፖለቲካ ምህዳሩን ለማስፋት ሊሰራ ይገባል ብሏል። ሙልጌታ ጽብሃ ዝርዝር አለው። መግለጫው አስመልክቶ ማብራሪያ የሰጡት የፓርቲው ጽህፈት ቤት ኃላፊ ተናግረዋል። ብቤት ጽህፈት ህዝባዊ ወያነ ሀርነት ትግራይ ተሰኒዱ ናብ ህዝቢ ዝቀረበ በህወሀት ጽህፈት ቤት ተዘጋጅቶ ወደ ህዝብ የቀረበ ሰላሳ ስድስት ገጽ ያለው ጽሁፍ በተለያዩ ሚዲያዎችን በማቅረብ ጥላሸት የመቀባት ስራ እየተፈጸመ ነው። ከዚህም ተሻግሮም የምርጫ ሂደቱን ለማበላሸት በድራማዎች መልክ ለፖለቲካ ፓርቲዎችን የማጥላላት ስራ እየተፈጸመ ነው። በተለያዩ አካባቢዎችም በአባሎቻችን የሚደርሱ የተለያዩ ጫናዎች አሉ። ህወሓት የምርጫ ዘመቻ ሳይጀመር የተለየ የትግል ምዕራፍና ቀጣይ እድገቶች በሚል የህዝባችን ህልውናና ደህንነት ዋስትናውን እንዲረጋገጥ እየታገለ ያለውን ባይቶና የተለያዩ ስሞች በመለጠፍ ሁለንተናዊ የሆነ ጥላሸት የመቀባት ሂደት እየፈጸመ ይገኛል ነው ያሉት። በአሁኑ ጊዜ የመንግስትና የፓርቲ ስራዎች ተደባልቀው እየሄዱ ናቸው። ህወሓት ሌሎች ፓርቲዎች በኮሮና ምክንያት እንዳይሰበሰቡ በአስቸኳይ ጊዜ አዋጅ ከልክሎ ለራሱ ግን ስብሰባዎች እያካሄደ ይገኛል ብለዋል። ባይቶናም በቀጣይ የምርጫ ሂደቱ ውጤታማ እንዲሆን በክልሉ ያሉ ለፖለቲካ ምህዳሩ የሚያስቸግሩ እንዲፈቱ ጠይቀዋል። ባይቶና አብዚህ አብዚ መረጫ ክሳተፊ ዝብል ዘሎ ባይቶና በዚህ ምርጫ እሳተፋለሁ እያል የሚገኘው ለህዝባችን ሲል መስዋዕት እየከፈል እንጂ የተመቻቸ የሚያሰራ ሁኔታ በፍጹም የለም። በመሰረቱም ባይቶና ለህዝባችን ህላዌ ደህንነትና ዋስትና እንዲሁም በትግራይ ህጋዊ መንግስት ለማስቀጠል ስንል አምነን ብቻ ነው በ2012 ምርጫ እንሳተፋለን እያልን ያለ ነው። በዚህ ሂደት የሚያጋጥሙ ችግሮች ደግሞ እያጋለጠን እንሄዳለን ነው ያሉት። ምርጫው ታሪካዊ ነው ያለው ባይቶና፣ ገዥው ፓርቲ ግን የብልጣብልጥና የጸረ ዴሞክራሲ አካሄድ እየተጓዘ ይገኛል፣ ይህንንም ሊስተካከል ይገባል ሲል ባይቶና አስታውቋል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም